The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ አርብ ጥር 15 ቀን 2007 ዓ ም ነው። ሰለሞን ክፍል ያስተናግዳለሁ። ዳንኤል ብራውን ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። የውስጥ ችግራችሁን ፍቱ በሚል ለመኢአድ ከምርጫ ኮሚሽን የተሰጠው የጊዜ ገደብ በማለፉ ወይም ሊያልፍ በመቀረቡ መኢአድ ግን ገና ምንም አላደረግንም በማለት መልስ ሰጥቷል። በሶስት ሰዓት ዜናችን እስክንድር ፍሬው ዘገባ ይኖረዋል። ለዛሬ አርብ አጥቢያ ሌሊቱን በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት የሳውዲ አረቢያው ንጉስ አብደላህ የቀብር ስነ ስርዓት በመካ ላይ ነው። ከአንድ ወገን ብቻ የሚወለዷቸው ወንድማቸው ሳልመን ቀጣዩ የዘውዳዊ ስርዓት ተረካቢ እንደሚሆኑም ታውቋል። ከዓለማችን ፍጹም ዘውዳዊ አገዛዝ አንዱ የነበሩት ንጉስ አብደላህ የዩናይትድ ስቴትስ የረጅም ጊዜ ወዳጅ እንደነበሩም ይታወቃል። ሌላው ከአንድ ወገን ብቻ ወንድማቸው የሆኑት ሞቅሬን ደግሞ አልጋወራሽ ሆነው ተሰይመዋል። የኮንጎ ዲሞክራቲክ ሪፐብሊክ የህግ መወሰኛው ምክር ቤት አመፅ ቀስቅሶ ለብዙ ሰዎች ሞት ምክንያት የሆነውን አወዛጋቢ የምርጫ ህግ መቀየሩ ተነገረ። በተወካዮቹ ምክር ቤት የጸደቀው ይህ አዲስ ህግ የፕሬዝዳንቱን የጆሴፍ ካቢላን የአገዛዝ ዘመን የሚያራዝም ነው ይላሉ ተቺዎች። በዚሁ ህግ ላይ ባለፈው ሰኞ ኪንሻሳ ውስጥ የተጀመረው ተቃውሞ ወደ ጎማ እና ሌሎች ከተሞችም መዛመቱ ተሰምቷል። የቱርክ ፕሬዝዳንት ሪሴፕ ታይብ ኤርዶጋን ዛሬ ሞቃዲሾን ሊጎበኙ የያዙትን ቀጠሮ ሰረዙ። ምክንያት በሳውዲው ንጉሥ አብደላ ሞት፣ እናም ሚስተር ኤርዶጋን ለንጉሡ የቀብር ሥነ ሥርዓት ወደ ሳውዲ አረቢያ መብረራቸው ታውቋል። የቱርኩ ፕሬዝዳንት ኢትዮጵያን፣ ሶማሊያንና ጅቡቲን ለመጎብኘት ቀደም ብለው በያዙት መርሃ ግብር መሠረት አዲስ አበባን እንደጎበኙ ግን ተገልጧል። የሞቃዲሾ ጉብኝት ሌላ ቀጠሮ እንደሚያዝለትም የሶማሊያ ባለስልጣናት አስታውቀዋል። የቱርኩ መሪ ሞቃዲሾ ሊገቡ የታቀደውን ትናንት ሐሙስ እንደነበርና በትናንት ሁለት ደግሞ ማዕከላዊ ሞቃዲሾ ውስጥ ለፕሬዝዳንቱ መኖሪያ ቤት ቅርበት ባለው አንድ ሆቴል አቅራቢያ የመኪና ውስጥ ቦምብ ፍንዳታ በመድረሱ ጉብኝቱ እንደተሰረዘ ይታወቃል። የዛምቢያው ፕሬዝደንታዊ ምርጫ የእስካሁን ውጤት እንደሚያመለክተው የገዢው ፓርቲ እጩ ተወዳዳሪ ኤድጉር ሉንጉ በጠባብ ብልጫ እየመሩ ናቸው። የዛምቢያው የምርጫ ኮሚሽን ዛሬ አርብ እንዳስታወቀው የአርበኞች ግንባር ተወዳዳሪው ሎንግ ከተሰጡት ድምጾች 49 ለማግኘት ጥቂት ነው የሚቀራቸው። በቅርበት የሚፎካከሯቸው የብሔራዊ ልማት አንድነት ፓርቲ እጩ የሆኑት አካንዲ ሂሼማ ደግሞ 47 ከመቶ በመያዝ ይከተላሉ። የዛምቢያው ፕሬዝዳንታዊ ምርጫ አጠቃላይ ውጤት ነገ ቅዳሜ ይለይለታል ተብሏል። ለሰዓቱ ያለን ዜና በዚህ አበቃ። በሶስት ሰዓት ሌሎች ተጨማሪ ዜና እና ዘገባ ይዘን እንመለሳለን። ደህና እምሹ። የሰዓቱን ዜና ሰማን አመሰግናለሁ ከምሽቱ 3 ሰዓት በ2ና በ5 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። የኢትዮጵያ መንግስት በግንቦት 2007 ዓ ም ከሚካሄደው የሕዝብ ተወካዮች ምክር ቤት ምርጫ አስቀድሞ በጋዜጠኞችና የመገናኛ ብዙሀን ላይ ከፍተኛ ጫና በማሳደር ላይ ነው እስራት ወከባና ክሶች የመገናኛ ብዙሀንን ነጻነት አፍነዋል ይላል ሂማን ራይትስ ዋች ትላንት ባወጣው ዘገባ በኢትዮጵያ የመገናኛ ብዙሀን ነጻነት ላይ ከተለያዩ ወገኖች ይደርሳል ያለውን ጫና የመብት ድርጅቶቹ በዘገባው አስፍሯል የኢትዮጵያ መንግስት ዘገባውን አጣጥሏል ሂማን ራይትስ ዋች ተቀባይነቱን ከረጅም ጊዜ በፊት ያጣ ድርጅት ነው ብሏል ሄኖክ ሰማግዜር ዝርዝሯለሁ ጋዜጠኝነት ወንጀል አይደለም፣ የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች በኢትዮጵያ ላይ ያወጣው ሰፊ ዘገባ ርዕስ ነው። በዓለም ዙሪያ ከኢራን፣ ቻይናና ኤርትራ ቀጥሎ ጋዜጠኞችን በማሰር የኢትዮጵያ መንግስት በዚህ በማያስመሰግን ሰንጠረዥ ተቀምጧል። የሁማን ራይትስ ዋች እንደሚለው በአሁኑ ወቅት ከ19 በላይ ለህዝብ መረጃ የሚያደርሱ ጋዜጠኞችና ጦማሪያን በእስር ላይ ይገኛሉ። ባለፉት አራት ዓመታት ውስጥ ከ60 በላይ ጋዜጠኞች ከሀገር ተሰደዋል። የኢትዮጵያ መንግስት ይፋ የሆነውን ዘገባ አጣጥሏል። ሁማን ራይትስ ዋች ጥቅስ ተቀባይነቱ ከረጅም ጊዜ በፊት የወደቀ ድርጅት ነው ብሏል። የኢትዮጵያ መንግስት በግንቦት ሁለት ሺ ሰባት ዓመተ ምህረት ከሚካሄደው የህዝብ ተወካዮች ምክር ቤት ምርጫ አስቀድሞ በጋዜጠኞችና የመገናኛ ብዙሀን ላይ ከፍተኛ ጫና በማሳደር ላይ ነው። እስራት ወከባና ክሶች የመገናኛ ብዙሀንን ነጻነት አፍነዋል፣ ይላል ሂማን ራይትስ ዋች። በኒውዮርክ መሰረቱን ያደረገው የሰብአዊ መብት ቡድን የአፍሪካ ስራ አስኪያጅ አቶ ዳንኤል በቀለ ሁኔታውን ለማብራራት መስመር ላይ ይገኛሉ። እንደምናመሹ አቶ ዳንኤል። እንደምናመሽ ሄኖክ። አመሰግናለሁ፣ እድሉን ስለሰጠኝ። እኛም እናመሰግናለን፣ ይህንን ሁኔታ ለማብራራት ለአድማጮቻችን በመፍቀዶት በቅድሚያ በዚህ የምርጫ አመት በጋዜጠኞችና በመገናኛ ብዙሃን ላይ ደረሰ የምትሉትን ጥቃት በማብራራት ቢጀምሩ። አመሰግናለሁ ሄኖክ፣ በመግቢያ ላይ በጥሩ ሁኔታ ጠቅለል አድርገህ ያቀረብከው ይመስለኛል። በአጭሩ አሁን በቅርብ ጊዜ በተደረገው ጥናት መሰረት በኢትዮጵያ ውስጥ የሀሳብን በነጻነት የመግለጽ መብትና የጋዜጠኞች ስራቸውን ከተጽዕኖና ና ከጫና ውጪ የመስራት መብታቸው እጅግ የበለጠ ከጊዜ ወደ ጊዜ አሳሳቢ እየሆነ እንደመጣ የሚያመለክት መረጃ አግኝተናል። በተለይ ባለፈው አመት ብቻ ስድስት የግል ጋዜጣዎች ተዘግተዋል። ወደ ሀያ የሚጠጉ ጋዜጠኞች፣ ጦማሪዎች ና አታሚዎች በወንጀል ተከሰዋል። በርካቶች ከሀገር ተሰደዋል። እንደ አውሮፓ አቆጣጠር ከ ሁለት ሺ አስር ጀምሮ ቢያንስ ወደ ስልሳ የሚጠጉ ጋዜጠኞች ከሀገር ተሰደዋል። ስለዚህ ይሄ በአጠቃላይ በጋዜጠኞች በሀሳብን በነጻነት የመግለጽ ሁኔታ ላይ መልክ ያለው የማስፈራራት የዛቻ፣ የማዋከብ፣ የእስራት ጥቃት እየተፈጸመ ስለሆነ በአጠቃላይ በሀሳብን በነጻነት የመግለጽ መብትና በሚዲያ ነጻነት ላይ አደጋ እንደቀጠለ ነው ብለን እናምናለን። ሌላው በዚህ ጥናትና ምርምር የተመለከትነው ነገር የዚህ አይነቱ የማስፈራራት የዛቻ ስራ የሚመጣው ከመንግስት በኩል ብቻ ሳይሆን፣ አንዳንድ በውጭ ሀገር የሚገኙ የመንግስትና የግል ጋዜጠኞች ስናነጋግር እንደተረዳ ነው። በውጭ ሀገር ከሚገኙ የፖለቲካ ተቃዋሚ ቡድኖች፣ ካልታወቁ ሰዎች በስልክ በኢሜይል፣ በአካልም ጭምር ዛቻና ማስፈራሪያ እንደሚደርስባቸው ለመረዳት ችለናል። ስለዚህ በመንግስት በኩል ከዚህ በፊት በስፋት ይዘገብ የነበረ የማስፈራራት የዛቻ የማዋከብ ስራ አሁን ባደረግነው ጥናት ደግሞ በተወሰነ መልክ በውጭ አገር በተለይ በውጭ ሀገር በሚገኙ በመንግስትና የግል ጋዜጠኞችም ላይ ተመሳሳይ የማስፈራራትና የዛቻ ተግባር እንደ እንደተፈጸመ ለመረዳት ችለናል። እንግዲህ ዘገባውን በዝርዝር ሰፋ ያለ ነው። ለመመልከት እድሉን አግኝቻለሁኝ። ከአስራ ዘጠኝ በላይ ጋዜጠኞችና የጦማር ጸሀፊዎች ናቸው እንግዲህ በስር ላይ የሚገኙት። ሀያ ሁለት ጋዜጠኞች ላይ ደግሞ ክስ ተመስርቷል። የታሰሩትን ጨምሮ አሁን በፍርድ ቤት ክስ የተመሰረተባቸው ማለቴ ነው። ይሄ እንግዲህ በቅርብ ጊዜ የሆነው ነው ወይስ ከዚህ በፊትም በሌሉበት ተከሰው ፍርድ የተላለፈባቸው ጋዜጠኞች አሉና ይህንን እስቲ ለይተው ቢያብራሩልን። አዎ ይሄ ቁጥር እሱንም የሚያጠቃልል ነው። በአጠቃላይ በሁለት ክፍል ውስጥ የተመለከተ ቁጥር አለ። አንደኛ ከሁለት ሺ አስር እንደ አውሮፓ አቆጣጠር ከሁለት ሺ አስር ጀምሮ ከሀገር ውስጥ ተሰደዋል ብለን ዝርዝራቸውን ለመሰብሰብ የሞከር ነው ጋዜጠኞች ወደ ስልሳ የሚደርሱ ጋዜጠኞች ዝርዝር አለ። ባለፈው አመት ውስጥ ብቻ የተከሰተውን በሚመለከት ደግሞ ለመሰብሰብ ባደረግነው ሙከራ ቢያንስ በሀያ ሁለት ጋዜጠኞች ጦማሪዎችና አታሚዎች ላይ በወንጀል ክስ መቅረቡን መረጃ አግኝተናል። ይሄ በአገር ውስጥም ሆነው አሁን በእስር የሚገኙትን እስረኞችና በውጭ ሀገርም ሆነው በሌሉበት ክስ የቀረበባቸውን ጋዜጠኞችና ጦማሪዎችን የሚጨምር ቁጥር ነው። እንግዲህ ለምንድን ነው የታሰሩት የሚለው አጠያቂ ነው። አቶ ዳንኤል፣ የኢትዮጵያ መንግስት እነዚህ ጋዜጠኞች የታሰሩት የጋዜጠኝነት ወይም የጽሁፍ ስራቸውን በማከናወናቸው አይደለም እንዲያውም ከሽብር ኃይሎች ጋር ሲሰሩ ነው ይላል። በእናንተ በኩል ይሄ ላለመሆኑ ምን ማስረጃ አለ? የኢትዮጵያው ጠቅላይ ሚኒስትር ደግሞ በፓርላማ ቀርበው ተናግረዋል። አሁን እርስዎ ከገለጹት የሚጻረር ነውና የእሳቸውን እስኪ እናድምጥ። አሸባሪዎች እና ጸረ ሰላም ኃይሎች በውጭ አገራት ተጠልለው የሚኖሩ እንደዚሁ ደግሞ ህጋዊ ፈቃድ ባላቸው ተቃዋሚዎች ጉያ ተሸሽገው ይኑሩ ወይም ደግሞ በብሎገርነት ስም ጭንብል ለብሰው ሚኖሩ ወይም ደግሞ በጋዜጠኝነት ስም ራሳቸውን ሸሽገውን ለመደበቅም ይሞክሩ ምንም ይሁኑ፣ ብቻ መንግስት ተግቶ ከአሸባሪ እና ከጸረ ሰላም ኃይል ጋር ከሚሰራ ኃይል አገሪቱን ነጻ ለማድረግ ይሰራል። የሂዩማን ራይትስ ዋች አፍሪካ ስራ አስኪያጅ አቶ ዳንኤል በቀለ፣ እንግዲህ እናንተ በመረጃ ባጠናቀራችሁት መሰረት የተረዳችሁትና ጠቅላይ ሚኒስትሩ ያሉትን እስኪ በማነጻጸር ያስቀምጡልኝ። እርግጥ ነው እንዳልከው እና አሁንም ከጠቅላይ ሚኒስትሩ እንዳደመጥ ነው ከኢትዮጵያ መንግስት በተደጋጋሚ ለዚህ ጉዳይ የሚሰጠው መልስ በዚህ ጉዳይ የታሰሩ ሰዎች በጋዜጠኛነታቸው ሐሳባቸውን በነጻነት በመግለጻቸው የታሰሩ ሰዎች ሳይሆን በወንጀለኛነት የታሰሩ ናቸው። ከወንጀልም ደግሞ እጅግ የከበደ ወንጀል ነው። በሽብርተኝነት ወንጀል እና ከመንግስት ሽብርተኛ ናቸው ብሎ ከሰየማቸው ቡድኖች ጋር ግንኙነት አላቸው በሚል የተከሰሱ እንደሆነ በተደጋጋሚ ይነገራል። ነገር ግን እኛ ባደረግነው ማጣራት በተለይ በዚህ ጉዳይ ላይ የተሰማሩት የኢትዮጵያን ጉዳይ ጥናትና ምርምር የሚያካሂዱ የድርጅታችን ባልደረቦች በጣም በጥንቃቄ በጥሞና ለመመርመርና ለመረዳት እንደቻሉት እንደሚባለው ሆኖ አላገኘ ነውም። ለዚህም ማስረጃው ምንድን ነው? አንደኛው ከቀረቡት ክሶችና ከቀረቡት ማስረጃ አይነቶች አንጻር ስንመለከት ሁለተኛ፣ በዚህ አይነት ጉዳይ ክስ፣ ማስፈራራት፣ ዛቻ፣ ማዋከብ ደርሶባቸው ከሀገር ከተሰደዱትና አሁንም ሀገር ውስጥ ከሚገኙት እስረኞች ቤተሰቦችና የስራ ባልደረቦች በመንግስት መስሪያ ቤት ውስጥ ከሚገኙ ለመረጃ ምንጮችም ከተገኙት ማስረጃዎች አንጻር ይሄ የመንግስት መልስ መሆኑን ብንረዳም፣ ነገር ግን እንደ መልስ የሚቀርብ ነገር እንጂ በእውነታው ላይ የተመሰረተ ሆኖ አላገኘ ነው። ወደ ሁለተኛው ቅንብር እንሸጋገራለን። በኢትዮጵያ ንጹሕ የመጠጥ ውሃ የሚያገኘው ሰው ብዛት ወደ ሰባ ስድስት ከመቶ መድረሱን የሀገሪቱ የውሃ የመስኖና ኢንጂነር ሚኒስትር ዴታ ተናግረዋል። ውሃን ለህዝብ ለማድረስ ጥሩ ውጤት የተገኘ ቢሆንም ጥራቱን የጠበቀ አገልግሎት ለመስጠት ግን ብዙ እንደሚቀር አመልክተዋል። ሚኒስትሩ ንጹሕ ውሃ እንዲሁም የአካባቢ ጽዳትና የግል ንጽህና አገልግሎቶችን ለማስፋፋት ኢትዮጵያ ከብራዚል ልምድ እየቀሰመች ነው ሲሉም ተናግረዋል። መለስካቸዋማ ተጨማሪ ዘገባ አለው። በአዲስ አበባ ሂልተን ሆቴል ኢትዮጵያና ብራዚል የውሃ አቅርቦትን የአካባቢንና የግል ንጽሕና አገልግሎቶችን በመስጠት በኩል ያላቸውን ልምዶች የመለዋወጫ ወደ ጥናት ባካሄዱበት ወቅት ተገኝተው የነበሩት የውሃ የመስኖና የኤነርጂ ሚኒስቴር ሚኒስትር ዴኤታ አቶ ከበደ ገርባ በተለይ ለቪኦኤ እንደገለጹት የንጹህ የመጠጥ ውሃ አቅርቦት በሀገሪቱ በፍጥነት እያደገ መሆኑን ይናገራሉ። በተለይም በተያዘው የአምስት ዓመቱ የእድገትና የለውጥ እቅድ መሠረት ወደ 30 ሚሊዮን ህዝብ የንጹሕ የመጠጥ ውሃ ተጠቃሚ ለማድረግ ሲሰራ ቆይቷል። በእርሳቸው አባባል ይህን እቅድ ጊዜው ከመጠናቀቁ አንድ ዓመት በፊት ማለትም በአራት ዓመት ውስጥ እቅዱን እውን ለማድረግ ተችሏል። ይሁንና አገልግሎቱ የተደራሽነቱን ያህል በጥራቱ በኩል ከሚፈለገው ደረጃ እንዳልደረሰ ሚኒስትር ዴታ አቶ ከበደ ያብራራሉ። አሁን የሀገራችን የመጠጥ ውሃ አቅርቦት የአገልግሎት ደረጃው ዝቅተኛ ነው። ያ ማለትም ማለት ነው። በከተማ ለአንድ ሰው ሀያ ሊትር ነው የሚታሰበው በቀን ሀያ ሊትር ይበቃዋል በሚል ማለት ነው። በገጠር አስራ አምስት ሊትር ነው። እንደገና በገጠር የንጹህ ውሃ ከሚቀርብበት ምንጭ እስከ 1.5 ኪሎ ሜትር ርቀት ያለ ሰው ሁሉ ያንን እየተጓዘ ውሃ መቅዳት አለበት ማለት ነው። ስለዚህ ከአገልግሎት ጥራት አኳያ ሰፊ ስራ ይቀረናል። ከማዳረስ አኳያ ግን ብዙ ስራ ሰርተናል። በጂቲፒ ዘመን 98 በመቶ ለማድረስ ነበር፤ አሁን ወደ 76 በመቶ አካባቢ ደርሰናል። አቶ ከበደ ጨምረው እንደገለጹት ይህን አቅርቦት ለማሻሻል በተለይ በከተሞች አያሌ ስራዎች እየተከናወኑ እንደሆነ ገልጸዋል። ከአንድ መቶ ሃምሳ በማያንሱ የኢትዮጵያ ትናንሽና ትላልቅ ከተሞች የውሃ አቅርቦት ፕሮጀክቶች እየተካሄዱና አንዳንዶቹም እየተጸናቀቁ ናቸው። በተለይም ከሚቀጥለው ዓመት ማለትም ከ2008 ዓ ም በኋላ ይህ አገልግሎት የሚሻሻልበትን መንገድም አቶ ከበደ አብራርተዋል። ከሚቀጥለው 2008 ዓ ም ጀምሮ በከተማ እንደየከተሞቹ እድገት ከ30 ሊትር እስከ መቶ ሊትር እያንዳንዱ ሰው ውሃ የምናቀርብበት ስራ እንጀምራለን ማለት ነው። በከተማ ካሁን በፊት የውሃ ምንጭ ካለበት ግማሽ ኪሎ ሜትር ሰው ተጉዞ ውሃ የሚቀዳበት ሁኔታ ነበረ። እሱን በከተማ ሁሉም በየቤቱ ውሃ የሚያገኝበትን ስርዓት ነው ማለት ነው። ከሁለት ሺ ስምንት ጀምሮ አቅደን እየሄንበት ያለ ነው። የንጹህ ውሃ አቅርቦት አገልግሎት ለብቻው የአንድ ህብረተሰብን መሰረታዊ ጤንነት የተሟላ እንደማያደርገው በአሁኑ ጊዜ የተረጋገጠ እውነት ሆኗል። ከንጹህና በቂ የውሃ አቅርቦት ጋር የማይነጣጠሉ አገልግሎቶች የአካባቢና የግል ንጽህና መሆናቸውንም የሙያው ባለቤቶች አበክረው የሚናገሩት ነው። እነዚህን ሶስቱን የአገልግሎት ገጽታዎች በእንግሊዝኛው አጠራር በአጭሩ ወሽ ይሏቸዋል። እነዚህን አገልግሎቶች በተቀናጀ መልኩ በሀገሪቱ ለመተግበር የኢትዮጵያ መንግስት እንደ አውሮፓውያን ዘመን አቆጣጠር ከ2013 ሐምሌ ወር እስከ 2015 ሰኔ ወር ድረስ ወደ ሁለት ነጥብ አራት ቢሊዮን የአሜሪካ ዶላር በጀት መያዙን የጠቀሱት በአውደ ጥናቱ የመክፈቻ ንግግር ያደረጉት የውሃ የመስኖና የኤነርጂ ሚኒስትሩ አቶ አለማየሁ ተገኑ ናቸው። አቶ አለማየሁ የዚህ የተገናጀ ፕሮግራም ባለቤቶችም ከአንድ በላይ የሚኒስቴር መሥሪያ ቤቶች መሆናቸውን ገልጸዋል። ዘኢንትግሬትድ ፕላን ፕሪፐርድ ባይ ዘ ትሪ ሚኒስተርስ ወተር ሄልዝ ኤንድ ኤዲኩሽን በሶስቱ የሚኒስቴር መስሪያ ቤቶች ማለትም በውሃ በጤናና በትምህርት ሚኒስትሮች የተዘጋጀው የተዋሃደ እቅድ አላማው በመንግስት የተዘጋጁትን የምጣኔ ሀብትና የማህበራዊ ልማት ቀዳሚ ግቦች ቀጣይነትና ፍትሐዊነት ባለው መልኩ ለማሳካት ነው። ይህን ለማድረግም የውሃ አቅርቦትን ሽፋን በማስፋፋትና ዋሽ የተባለውን መርሃ ግብር ለመተግበር በወጣው መመሪያ መሰረት መልካም የንጽህና አጠባበቅን በስራ ላይ ማዋል ነው። የአውደ ጥናት ዋናው ዓላማ ብራዚል የጤና ችግሮቿንና የውሃ አቅርቦቷን እንዴት ባለ ዘዴ እየፈታች እንደምትገኝ ብራዚላውያን ባለሙያዎች ለኢትዮጵያውያን አቻዎቻቸው ለማካፈል ነበረ ኢትዮጵያ እነዚህን ችግሮች የተለያዩ ሀገሮች እንዴት እንደፈቷቸው ልምድ ለመቅሰም ባደረገችው ጥረት ባለፈው መስከረም ወር አንድ የኢትዮጵያ የልዑካን ቡድን ወደ ብራዚል ሄዶ እንደነበረም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ መጨረሻው ቅንብር እንሸጋገራለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ማክሰኞ ባደረጉት ዓመታዊ ንግግራቸው ላይ ካነሷቸው ነጥቦች አንዱ የአየር ንብረት ለውጥ ጉዳይ ነው። ዩናይትድ ስቴትስ የዓለምን ጥረት በተግባራዊነትና በምሳሌነት መምራት አለበት ብለዋል። ሰለሞን አባተ ይህን የፕሬዝደንቱ ንግግር የዳሰሰ ሪፖርት አጠናቅሯል። ሴት የሕግ መወሰኛ ምክር ቤት ትናንት ረቡዕ ጥር 13 2007 ዓ ም ተሰብስቦ በአየር ንብረት ለውጥ ጉዳይ ላይ ተነጋግሮ ነበር። ንግግሩን ያመጡት ለሴናተሮቹ የቀረቡላቸው በአንድ ወገን ባሉ ፖለቲከኞች የተፈጥሮውን አካባቢ ይጎዳሉ ተብለው የተፈረጁ ሌሎች ደግሞ አንድም አይጎዱም አሊያም ደግሞ ጥቅማቸው ይበልጣል ብለው በማመናቸው ምክንያት የተቀበሏቸው ፕሮጀክቶች ግንባታ ይፈቀድ ወይስ ይታገዱ በሚል የቀረቡ ሐሳቦች ናቸው። በዚህ ዩናይትድ ስቴትስ የሕግ አውጪ አካልና በሌላኛው ክንፍ በሕግ መምሪያ ውስጥ የአየር ንብረት ለውጥ የሚባል ክስተት እኮ የለም ብለው የሚያምኑ የሚሟገቱም ቁጥራቸው እጅግ የበዛ ነበር። እንዲያውም የማደናገሪያና የፈጠራ ወሬ ነው ብለው ነበር የሚያምኑት። ዛሬ ግን ይህ ታሪክ የተቀየረ ይመስላል። በሕግ መወሰኛው ምክር ቤት ውስጥ የአየር ንብረት ለውጥ የለም ብለው የሚያምኑ እንደራሴ ወይም ሴናተር ያሉት አንድ ብቻ ናቸው ዛሬ የኦክላሆማው ሪፐብሊካን ጂን ኢንኮፍ። አሁን የንግግሩ ይዘት ተቀይሯል። አብዛኞቹ ወይም ሙሉ በሙሉ ማለት ይቻላል፣ ለአንድ ፈሪ ሴናተሮቹ የአየር ንብረት ለውጥ መኖሩን አምነው ተቀብለዋል። አሁን ጥያቄው ያንን ለውጥ የሚያመጣው ምንድን ነው ነው። በትናንቱ ስብሰባቸው ድምፅ ከሰጡት ዘጠና ዘጠኝ ሴናተሮች አርባ ዘጠኙ የሰው ልጅ የዕለት ተዕለት ተግባር የአየር ንብረት ለውጥ እንዲደረግ የሚፈጥረው አንዳች ጫና አያሳድርም ብለው ያምናሉ። አርባ ዘጠኙ ደግሞ የለም እኛ የምናደርገው ሁሉ በአካባቢያችን ላይ ጫና አለው፣ በተለይ ከምድር ከርስ እያወጣን የምናቃጥለው የተፈጥሮ ዘይት የተፈጥሮአችንን አካባቢ እየጎዳው ነው የሚል ጠንካራ እምነት አላቸው። ፕሬዚደንት ባራክ ኦባማ ከትናንት በስቲያ ማክሰኞ ጥር 12 2007 ዓ ም ለተወካዮች ምክር ቤቱ ጥምር ጉባኤ ባደረጉት ዓመታዊው የሀገሪቱ ሁኔታ ወይም ስቴት ኦፍ ዘ ዩኒየን ንግግራቸው ላይ ረገጥ አድርገው ከተናገሩባቸው ቁም ነገሮች አንዱ ይኸው የአየር ንብረት ጉዳይ ነው። ፕሬዚደንቱ ይህችን ያለችንን ብቸኛ አንዲት ምድራችንን ሲሉ ነው የጠሯት። ፕሬዚደንቱ እዚህ የሐሳባቸው መደምደሚያ ላይ የደረሱት ጠንክረው ከተነሱበት የአቋማቸው ጽናት ምክንያት ነው። no challenge, no challenge poses a greater threat to future generations than climate change። በመጪው ትውልዶች ላይ የአየር ንብረት ለውጥን ያህል የከበደ ስጋት ሊደቅን የሚችል ሌላ አንዳችም አንዳችም ፈተና የለም። ፕሬዚደንቱ ይህንን ይበሉ እንጂ ሌላው ብዙዎችን እያሳሰበ የመጣ ጉዳይ የሰው ልጅ ተግባር በአየር ንብረት ለውጥ ላይ ጉዳት አያሳድርም ያሉት አርባ ዘጠኝ ሴናተሮች ሁሉም የሪፐብሊካን ፓርቲው ሰዎች መሆናቸው ነው። አርባ አራት ዲሞክራቶች የለም ያሳድራል ብለው እንደሚያምኑ ተናግረዋል። አራት ሪፐብሊካን ሴናተሮችና አንድ በግል ያሸነፉ እንደራሴ ተቀላቅለዋቸዋል። የሰው ልጅ ተግባር በአካባቢው ለውጥ ላይ ጫና የለውም ብለው የሚያምኑ ሰዎች መኖራቸውን እንደሚያውቁ ኦባማ ለእንደራሴዎቹ ተናግረዋል። ይህንን የሚሉት ሳይንቲስቶች አይደሉም እያሉ መረጃዎችን ለማጣጣል የሚሞክሩ እንዳሉ አውቃለሁ። እኔም እኮ ሳይንቲስት አይደለሁም፣ ነገር ግን ብዙ ሸጋ ሳይንቲስቶችን አውቃለሁ። ናሳ ውስጥ የሚሰሩ ብሔራዊው የውቅያኖሶችና የከባቢ ተፈጥሮ አስተዳደር ኖዋ ውስጥ ያሉ በዓለም ምርጥ ዩኒቨርስቲዎች ውስጥ የሚመራመሩ ሳይንቲስቶችን አውቃለሁ። እናም የዓለማችን ምርጥ ሳይንቲስቶች ሁሉ የሚነግሩን የእኛ ሥራ የአየሩን ንብረት እየለወጠው መሆኑን ነው። በዚህ የአየር ንብረት ለውጥ ምክንያትም የዓለማችን ግለት እጅግ በፈጠነ ሁኔታ እየጨመረ መምጣቱን ፕሬዚደንቱ ጠቁመዋል። ፕሬዚደንቱ የሀገሪቱን ሁኔታ ሪፖርት ሲሰጡ ንግግራቸውን የጀመሩት እነሆ ምዕታ ዓመቱ ከገባ አስራ አምስት ዓመታት ተቆጠረ ብለው ነበረ እናም ስለ ተፈጥሮ ሲናገሩ በተመዘገበው የሰው ልጅ ታሪክ ውስጥ ያለፈው 2014 ዓ ም እጅግ ሞቃቱ ዓመት ሆኖ አልፏል። በእርግጥ አንድ ዓመት የነገሮች አዝማሚያ ወይም የልማዱ መግለጫ ላይሆን ይችላል። ነገር ግን እኮ በታሪክ ውስጥ ከተመዘገቡት አስራ አምስት እጅግ ሞቃት የተባሉ ዓመታት አስራ አራቱ የሚገኙት በዚህ ምዕት ዓመት የመጀመሪያዎቹ 15 ዓመታት ጊዜ ላይ ነው። እናም መዘዙ ብዙ ነው። ፍጥነን መንቀሳቀስ ይጠበቅብናል። በሙሉ ኃይል ካልተንቀሳቀስን የውቅያኖሶች ጠለል መጨመሩን ይቀጥላል። የተራዘመና ይበልጥ የጋሉ የሙቀት ሞገዶች፣ አደገኛ ድርቆችና ጎርፎች ይኖሩብናል። እነዚህም የበዛ መፈናቀል ግጭቶችና በዓለም ዙሪያ ረሃብን ያበረቱብናል ፕሬዚደንቱ የአደጋውን ስፋት ወደ እንደራሴዎቹ ቀረብ አድርገው ለማሳየት ሞክረዋል የመከላከያ መስሪያ ቤታችን የአየር ንብረት ለውጥ ለብሔራዊ ደህንነታችን ስጋት ነው ብሏል እናም በሚመጥነው ሁኔታ መንቀሳቀስ አለብን የተወካዮች ምክር ቤቱ ጠረጴዛዎች ላይ እጅግ የበዙ ከአየር ንብረት ጋር ግንኙነት ያላቸው ሰፋፊና ግዙፍ የሚባሉ ፕሮጀክቶች አፍጥጠው ውሳኔ ይጠብቃሉ። ሴኔተሮቹ ትናንት የተነጋገሩባቸውንና ድምፅ የሰጡባቸውን ሶስቱን ጨምሮ ፕሬዚደንቱ ከእንደ ራሲዎቹ ጋር የተፋጠጡባቸውና የሚተናነቁባቸው አሉ። አንዱ ኪስቶን የሚባል ከካናዳ ተነስቶ ወደ ደቡባዊቱ የዩናይትድ ስቴትስ ግዛት ቴክሳስ የሚዘረጋ የድፍድፍ ዘይት ማስተላለፊያ መስመር ነው። ፕሬዚደንቱ እምቢ ብለዋል። ኮንግረሱ በተለይ ሪፐብሊካኑ ግን ፕሬዚደንቱን በዚህ አቋማቸው ያብጠለጥሏቸዋል። ለማንኛውም ይህንን ሕግም ይሁን ሌላ አጽድቃችሁ ብታመጡልኝ ከዋይት ሐውስ፣ በጤና አይወጡም ብለዋል ፕሬዚደንቱ። ሙሉ ሥልጣኔን ተጠቅሜ እገድላቸዋለሁ። That's why I will not let this Congress endanger the health of our children by turning back the clock on our efforts. ይህ ምክር ቤት ጥረቶቻችንን እየቀለበሰና ወደ ኋላ እየመለሰን የልጆቻችንን ጤና አደጋ ላይ እንዲጥል ጨርሶ አልፈቅድም። የአሜሪካ አመራር ዓለም አቀፉን የተግባር እርምጃ እየመራ መሆኑን ለማረጋገጥ ፍጹም ቁርጠኛ ነኝ። በቅርቡ አውስትራሊያ የሀያዎቹን ከበርቴ ሀገሮች የዓመቱን ጉባኤ አስተናግዳ የነበረ ጊዜ ወደ ቻይና ጎራ ብለው የነበሩት ፕሬዚደንት ኦባማ የሁለቱን የዓለማችን ቀንደኛ በካይ ሀገሮች የተግባር እርምጃ ለዚሁ የተወካዮች ምክር ቤት አስታውቀዋል። ቤጂንግ ላይ ታሪካዊ አዋጅ አውጥተናል። ዩናይትድ ስቴትስ የተቃጠሉ ጋዞችን ወደ አየር መልቀቋን የምትቀንስበትን ፍጥነት በእጥፍ እናጠናክራለን። ቻይናም ብከላዋን ለመቀነስ ለመጀመሪያ ጊዜ ግዴታ ገብታለች። ሁለቱ የዓለም ግዙፍ ምጣኔ ሀብቶች በዚህ ጉዳይ በማበራቸው ምክንያት ደግሞ ሌሎች አገሮች ፈለጋችንን መከተል ጀምረዋል። and offering hope that this year the world will finally reach an agreement to protect the one planet we've got እናም ይህችን ያለችንን አንዲቷን ምድራችን ከአደጋ ለመጠበቅ ዓለም ተስፋ ሰንቋል። ፕሬዚደንቱ ህግ ሆነው እንዲወጡ የሚፈልጓቸው የአሜሪካ ልጅ የሆኑ ሐሳቦች ከዚህ ቀደም በምክር ቤቱ ሲደነቃቀፉ በተደጋጋሚ ተስተውሏል። በዚህ በያዝነው ነው አመት ማብቂያ ላይ መጪው ታህሳስ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ማዕቀፍ መርሃ ግብር UNFCCC የሚያስተናግደው 21ኛው የወገኖች ጉባኤ ሲኦፒ 21 ተብሎ ይጠራል። ፈረንሳይ ዋና ከተማ ፓሪስ ላይ ይካሄዳል። ያ ጉባኤ ታዲያ ኃይሉ የዛሬ ሦስት ዓመት አካባቢ በአውሮፓውያኑ የዘመን አቆጣጠር በ2012 ዓ ም ያበቃው የኪዮቶ ስምምነትን የሚተካ በተለየ ሁኔታ ግን የአስገዳጅነትና የሕግ አቅም ይኖረዋል ተብሎ ተስፋ የተጣለበት ዓለም አቀፍ ውል ያወጣል ተብሎ በታላቅ ጉጉት እየተጠበቀ ነው። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራቸው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የሚሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ዳንኤል ብራውን ነው። መልካም ምሽት።